የቡድን ሰባት ሀገራት መሪዎች በሳምንቱ መጨረሻ ላይ በብሪታንያ ይሰበሰባሉ። ኮቪድ-19 ካደረሰው ጉዳት ማገገምን የአየር ንብረት ለውጥንና ቀረጥን የሚመለከቱ ጉዳዮች ከአበይት የውይይቱ አጀንዳዎች መካከል ይሆናሉ። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን ከአውሮፓ አጋሮቻቸው ሞቅ ያለ አቀባበልን ይጠብቃሉ። ሄንሪ ሪጅዌል ከለንደን የላከውን ዘገባ ሀብታሙ ስዩም ያሰማናል። እንግሊዝ የዩናይትድ ስቴትስ፣ ፈረንሳይ፣ ጀርመን፣ ጣሊያን፣ ጃፓንና ካናዳ መሪዎችን ለመቀበል በምትሰናዳበት በአሁኑ ሰዓት የጦር መርከቦቿ በኮርንዋል የባህር ዳርቻዎች ላይ ቅኝት ያደርጋሉ። መቶ የፖሊስ ሰራዊት አባላትም ለጥበቃ ተሰማርተዋል። በኮርንዋል የሚደረገው የቡድን ሰባት ሀገራት ጉባኤ ባይደን የዩናይትድ ስቴትስ ፕሬዝደንት ከሆኑ በኋላ ያደረጉት የመጀመሪያው የውጭ ጉዞ ነው። አራት ዓመታትን ካስቆጠረው የቀድሞ የሀገሪቱ ፕሬዝደንት ዶናልድ ጄ ትራምፕ ዘመን በችግር የታጠረው የአትላንቲክ ተሻጋሪ ግንኙነት በኋላ ባይደን በአውሮፓ ሞቅ ያለ አቀባበል ይጠብቃቸዋል ይላሉ ተንታኙ ክሌን ባጋሮች ዘንድ የጠፋውን እምነት መልሶ ለመገንባት መሞከር የአጀንዳው እምብርት ነው። ያ መልእክት በድምቀትና በጥራት ይዳረሳል። ያሉት በብሮኮፍ እይታ ጠባሳዎች ሙሉ በሙሉ ገና አልሻሩም። ጆ ባይደን የተነጠሉ ናቸው የሚል አይነት የቆየ ጥርጣሬ አለ። ሁለት ብሔራዊ ስሜት በገነነባቸው ፕሬዚደንታዊ ዘመኖች በከረመ ለውጥ ውስጥ በገባች አሜሪካ መካከል ጣልቃ የገቡ አይነት ነው ያሉት። ይሁንና ግዙፍ ተግዳሮቶች ቢኖሩም የቡድን ሰባት ሀገራት ጠንካራ አንድነት ያሳያሉ ተብሎ ይጠበቃል። ክሬዮን በትለር የቀድሞው የእንግሊዝ መንግሥት የቡድን ሰባት ሀገራት አማካሪ፣ የአሁኑ ቻትሃም ሀውስ ተቋም ባልደረባ ናቸው። ከኮቪድ ዳፋ ማገገም የአጀንዳው ቁንጮ ነው። እንግሊዝ በጉባኤው ላይ የምታቀርበውን መመልከት ትችላላችሁ ነው ያሉት። የጉባኤው አዘጋጅ ቦሪስ ጆንሰን የቡድን ሰባት ሀገራት መላ ዓለምን በ2022 የጎርጎሳውያኑ ዘመን መከተብ ይቻል ዘንድ እገዛ ያደርጋሉ። ይህንን ሀሳብ እውነታ ማድረግ እጅግ ጠቀሜታ እንዳለውም ይናገራሉ። አረብ የሚደረገው የቡድን ሰባት ጉባኤ የሕይወትና ሞት ጉዳይ ነው ብንል አላጋንነውም። ውሳኔው ማን ተከትበው ደህንነቱ ተጠብቋል፣ ማንስ ሳይከተብ ቀርቶ ለሞት አደጋ ተጋልጧል የሚለውን ይፋ ያደርጋል ያሉት የቡድን ሰባት ሀገራት ከዚህ በተጨማሪ የአየር ንብረት ለውጥን መከላከል ስለሚቻልበት መንገድም ይወያያሉ። ንግድና ቀረጥም ከፍ ያሉት አጀንዳዎች ናቸው። የፋይናንስ ሚኒስትሮች ባለፈው ሳምንት ትንሹ ዓለም አቀፍ ቀረጥ 15 በመቶ እንዲሆን የሚጠይቀውን እቅድ ደግፈውታል። ከሩሲያና ከቻይና ጋር በተያያዘ የሚነሳው ስጋትም በኮርንዋል ለውይይት ይቀርባል። ምዕራባውያን ሀገራት ቻይናን በሚመለከት የጋራ አቋም ላይ ይደርሳሉን? ፕሬዚደንት ባይደንስ ለሀገር ውስጥ ፖለቲካዊ ዓላማ የሚጠቀሙበት ቋንቋና ቁርጠኝነት ከአውሮፓ አጋሮቻቸው ለማግኘት ምን ያክል መዋለንዋይ እንደሚያፈሱ ትልቅ ጥያቄ ሆኖ እንደሚቆይ ቶማስ ክሌንን የመሰሉ ተንታኞች ይናገራሉ። በርካታ የቡድን ሰባት ሀገራት መሪዎች በመጪው ሰኞ በቀጥታ ከእንግሊዝ ወደ ብራሰልስ ለሰሜን አትላንቲክ ቃል ኪዳን ኔቶ ጉባኤ ያመራሉ። ፕሬዚደንት ባይደንም የአውሮፓ ሕብረት መሪዎችን ያገኛሉ በቀጣይ ቀን። ተንታኞች እንደሚሉት የስብሰባዎቹ ቅደም ተከተል ባይደን ከራሽያዋቻቸው ቭላዲሚር ፑቲን ጋር ረቡዕ ከመገናኘታቸው በፊት የአውሮፓ አጋሮቻቸውን ድጋፍ ቀድሞ ለማረጋገጥ ያለመ እንደሆነ ይናገራሉ።